ከኢኮኖሚው ዓለም ወይዘሮ ሳራ አራዲ ከ25 ዓመታት በፊት ወደ ዱባይ ሲያቀኑ በእጃቸው ያለው ገንዘብ ጥቂት ቢሆንም በልባቸው ትልቅ ህልም ሰንቀው ነበር። እንደ በርካታ ኢትዮጵያውያን ሁሉ ቤተሰባቸውን ሰርቶ ማገዝም ትከሻቸው ላይ የወደቀ ኃላፊነት። እኔ እንደ አንድ ኢትዮጵያዊት ሴት ወይ ደግሞ እንደ አፍሪካዊት ራዕይ ነበረኝ። ከሀገሬ ወጥቼ ቤተሰቦቼን ለመርዳት እና ራሴን ለመቀየር አላማ ይዘ የምን ይዘ ነው የተመጣሁት። መጀመሪያ ከሀገሬ ቤታ ብር አልነበረኝም ወይ ደግሞ ይዘ የመጣሁት ነገር አልነበረም፣ ግን ራዕይና ህልም ነበረኝ። ከአመታት መታተር በኋላ አልሀበሻ በሚል መጠሪያ ስም የከፈቱት ምግብ ቤታቸው በተባበሩት አረብ ኤሜሬቶች ከተሞች ተስፋፍቷል። የደረስኩት ዳሬን አማረኝ ፋይል ባሌን ስ ልጆቼን በሞግዚት እያሳደሱ ራሴን ሰውነቴን አበላሽቼ ሀያ አራት ሰዓት ሳልተኛ ሁለት ሰዓት ሶስት ሰዓት እንቅልፍ ሳይወስደኝ መንገድ ላይ ገኝች። ይህንን ሁሉ ምግብ ቤትና ይህን ሁሉ ስራ የሰራሁት ምግብ ማብሰል የሚወዱት ወይዘሮ የመጀመሪያ የንግድ ስራቸው እንዳሰቡት አልሰምረም። በኪራይ የጀመሩት የምግብ ቤት ቢከስርም እንቁላል፣ ቅቤና ማር ከኢትዮጵያ እያጓዙ መነገድ ጀምረው ነበር። የመንቀሳቀሻ ገንዘባቸው ፈርጠም ሲል ግን ልባቸው ወደ ሸፈተበት የምግብ ማብሰል ሙያ ተመለሱ። የእኛን ምግብ የማስተዋወቅ የመጀመሪያ ዋጋ የከፈልኩት እኔ ነኝ። እኔ መጀመሪያ ዱባይ ውስጥ ምግብ ሲተዋወቅ ቀይወጥና ጥብስ፣ ክትፎ የቻ ቦታ ብትሄዱ፣ የእኔ ምግብ ቤት ግን አርባ አይነት ሜኖ ነው ያለው። አርባ አይነት ምግብ ነው የነበረኝ ራሴ፣ ሲጀምር ማለት ነው። ሲጀምር ብቻዬ ነኝ፣ ሰራተኛም አልነበረኝም እና ለብዙ ሰው ደሊቨሪ በየቤቱ የማደርሰው ራሴ ነኝ። ስጋ ገዝቼ የምመጣው ራሴ ነኝ ኤርፖርት እንጀራ ተቀብዬ የዛን ጊዜ በካርጎ አይታወቅም። በራሳችን ከኤርፖርት ሰው እየጠበቅ ነው ይዘ የምትመጣው። አንዳንዴ ድሌ ያለ እዛ ቁጭ ብለህ እንቅልፍ ይመጣል። ሰው እንደ ሳፖርት እያደረገም መጥቶ ደስ ብሎ ይበላል ነበረ፣ እና በዛው እየለመዱ ሄዱ። እዚህ የበላ ሰው አሁን እንደ ፍቅር ነው የሚሉት፣ ይወዱታል የአበሻ ምግብ። እኔ ራሴ በጥንቃቄ በንጽህና ለራሴ የምበላው ምግብ ነው እዚህ የምሰራው። ራሴ ህጌ ከአንድ አመት አንዴ ቅመሙንን ምንንም አሰርቼ እመጣለሁ። ቅቤውንም በአመት ፍሬሽ ሆኖ ህጅ ነው የምገዛ። ከዛ በኋላ ይመጣል ዲፍሪዝ ይቀመጣል። በርበሬውን በአመት አንዴ ይጫናል ይቀመጣል። አይቀየርም። እጁም የሀበሻ ምግብ ምንነት ቀንሶ ብዙ ማብራሪያ ነው የምሰጠው። ቤት ሲመጣ ኦርጋኒክ እንደሆነ የእኛ ምግብ ምንም፣ ጉሉተን ፍሪ እንደሆነ እንደዚህ ነው ብዙ ነገሮችን ነው የምነግራቸውና ለሌሎቹም ምግብ ቤቶች አርአያ ነው። የኛ ቤት በሳ ነገ ሌላ ቤት ቀይሮ በላ ማለት የኢትዮጵያ ምግብ አወቀ ማለት። የአልሀበሻ ምግብ ቤት መጀመሪያ የተከፈተው በዱባይ ከተማ ናኢፍ በተሰኘ አካባቢ ነበር። አነስተኛው ምግብ ቤት በበረሃማዋ የዱባይ ከተማ የኢትዮጵያ ምግብ አዲስ ጣዕም በማስተዋወቁ ረገድ ስኬታማ ሆኗል። ፊርጅ ሙራር በተሰኘ የዱባይ ከተማ ክፍል ሁለተኛው ምግብ ቤት ሲከፈት ወይዘሮ ሳራ ትርፋማ መሆን ጀምረዋል። ዋና ደንቦኞች በብዛት በብዛት ያው ጅቡቲያን አሉ፣ ሶማሌ አሉ ሱዳኔዎች አሉ፣ የሀገሩ ዜጋዎች አሉ። ትልቅ ሰዎች የምትላቸው በጣም ነው የሚወዱት። መጀመሪያ ሲቀምሱት ነው ተቀመሱት በኋላ በርበሬው የማያቃጠልም በትክክል አድርገን ለነሱ እንደሚስማማ አድርገን ነው የምንሰራው። እና እንዲያውም ነሱ የሚጣበለውም እያደረጉ እያረጉ በጥብቃው ነው የሚጨምሩበት። እኛም ማን በላውን ይበላሉ። እና አሜሪካኖች አሉ፣ ኢሮፖች አሉ፣ ኢንዲያኖች አሉ፣ ጃፓኖች አሉ። የውጭ ዜጋ በብዛት ነው የሚመጣው። በብዛት ሀያ ሰላሳ እየሆኑ ነው የሚመጡት። እና በጣም የእኛን ምግብ እዚህ ሀገር እርግጥ እንደ አሜሪካ አሜሪካ የሆነ ጊዜ ገባ የሀበሻ ሙሉ ፈረንጅ እንደሚቀመጥ እኛ ሀገር በፊት ሁለት ሶስት ሀበሻ እንጂ ነጭ የሚባል አይታየው ነበር። አሁን ግን በጣም የእኛ ምግብ በዓለም የታወቀ ነው። እዚህ ሀገር ደግሞ ሞር ከሌላው ምግብ የእኛ ምግብ ነው እየተወሰደ እና በጣም እየተመገቡት የሚገኙ። እንደ ዱባይ ሁሉ የመካከለኛው ምስራቅ ሀገራት የተሻለ ስራና ገቢ ለሚፈልጉ ኢትዮጵያውያን መዳረሻ ሆነዋል። የኢትዮጵያውያኑ የስራ ሁኔታና አያያዝ ግን ሁሌም መልካም አይደለም። በአሰሪዎቻቸው የሰብአዊ መብት ጥሰት የተፈጸመባቸው፣ ሞትና የአካል ጉዳት የገጠማቸው በርካታ ኢትዮጵያውያን ናቸው። ወይዘሮ ሳራ ግን ዱባይን እንደ ሁለተኛ ሀገራቸው ይቆጥሯታል። ዱባይ ማለት ክልል አስራ አምስት ነው ማለት ይቻላል። በእኔ አመለካከት ማለት ምንድን ነው ባህላቸውንም ምናቸውንም ለእኛ በጣም የቀረበ ነው። በህጋዊ መንገድ ልስራ ካልኩም በጣም ፖዚቲቭ ናቸው። እንድትሰራ፣ እንድታድግ በጣም ብዙ መንገድ ያዘጋጅልሃል፣ ይረድሃል፣ ያሳይሃል እና እዚህ ሀገር ስገባ ይህን ያህል የቸገረኝ ነገር አልነበረም። የቸገረኝ ነገር ምንድን ነው ራሴን ከመጉዳትና ከእንትን ከማለት ውጭ ያው አገሩ ክርስቲያንም ለምን ማንም በእምነቱ የሚኖርበት ሀገር ነው። ቋንቋው ነው ቋንቋው ለእኔ እንደገባው ወዲያው ነው የቻልከው። ምንም አልከበደኝም። እኔ ካጋጠመኝ ነገር አገሬ ውስጥም ሰርቼ ከምቀየርበት በላይ እዚህ ሀገር ተቀይሯል። ሰው በሄደበት ሀገር ሰርቶ ሲኖርና እንደ ሀገር ሁነ የምትኖርበት ሀገር ካለ አገሬ ትለዋለህ አይደለ? ሁለተኛ ሀገር ነው ዱባይ ማለት ባዶ ጊዜ መድፍን ተለውጨበታለ። የአልሀበሻ ምግብ ቤት ከዱባይ በተጨማሪ በአቡዳቢ ሻርጃህና አጅማን ከተሞች ጭምር ቅርንጫፎች አሉት። ለደንበኞቻቸው የሚያቀርቡትን የምግብ ጥራት ለመጠበቅ ለሰራተኞቻቸው ስልጠና እንደሚሰጡ የሚናገሩት ወይዘሮ ሳራ ጥብቅ አስተዳደር ለስኬታቸው መሰረት እንደሆነ ይናገራሉ። ይበታ መሆን ያስፈልጋል። ሁሉንም ነገር የምንሰራው በእምነት ነው። ብዙ ብራንቾች አሉ። ሁሉንም ጋር ሄደህ የበየቀኑ ማየት ይከብዳል። ምክንያቱም ለምሳሌ አቡዳቢ ወደ አጅማን ወደ ትንሽ የተራራቁ ከተማ ውስጥ መቶ ስልሳ መቶ አምሳ ኪሎ ሜትር የሆኑትን እነሱ ጋር መድረስን ባትችል ግን ማኔጅመንቱ እንዳልኩ ሁሉም ነገር አንድ አይነት ነው። ሰራተኛ ከአዲስ አበባ ይመጣሉ። አንድ ወር ሙሉ ራሴ ነኝ ትሬን የምሰጣቸው። ትሬን ሰጣቸዋለሁ። አሰራሩ፣ የምግቡ መለኪያው፣ ቅባቱ፣ ሁሉም ነገር በደንብ አሳያቸዋለሁ። አንድ ሳምንት ቢሆን ደግሞ አያለሁም እንዴት እንዲ ቀምሳለሁ። የሚሰሩት ነገር በከዛ ፐርፌክት መሆናቸው ሳቅ ወደ አንዱ ብራንች ወይ ደግሞ ወደ ሌላ ብራንች ይሄዳሉ። ከዛ በኋላ አንድ ነገር ኮምፕሌንት አለ ወይ ደግሞ ምግብ እንደዚህ ሆነ ደግሞ ካለ ተመልሼ ወደ እኔ ቦታ ወደ ትልቁ መሄን አመጣና ያች ጎበዝ የሆነቸው ወደዛ አቀያይራለሁ። ወይዘሮ ሳራ እና ባለቤታቸው ከዓመታት በፊት መሀል አዲስ አበባ ፒያሳ ላይ ፊልም የሚያከፋፍሉበት ሱቅ ነበራቸው። በአንድ ወቅት ተወዳጅ የነበሩትን የህንድ ፊልሞች ያከፋፍሉም ነበር። ሚሊዮነር ስለመሆናቸው ስጠይቃቸው ፈገግ የሚሉት ወይዘሮ ሳራ ከገንዘብ በላይ ስኬታቸው የሰራተኞቻቸው ለውጥ እንደሆነ ይናገራሉ። ሚሊዮነር ማለት እኮ ምንም አይደለም፣ ብር መቁጠር አይደለም ሚሊዮነርነት ሰው ልጅ ተከሱን ከሆነ ያ ሚሊዮነር ማለት ያ ነው እ በኔ አመለካከት በቃ ሀሳብህን ስታሳካ ሚሊዮነር ሆንክ ማለት ነው። ሩሁኗል ግን ይህን ያህልን ሚሊዮነር ነኝ የሚለው በቃ የእኔ ሰራተኞች ሰክሰስፉል ከኔ ጋር ስር የነበሩ የራሳቸውን ከፍተው እነሱ ደግሞ እንደኔ ሲሆኑ ሳይ፣ ሰው የተቸገረን ስረዳ፣ በህይወቴ ውስጥ እኔ ባለፍኩበት መንገድ ሰው እንዳያዝ ጥ ነገር ስሰራ ነው ሚሊዮነር ሆንኩ ጊዜ ማወራ ብር ስለቆጠርኩ ብሩማ ተቆጥሯል። ረ ቆየ ሚሊዮነር ሆን ቆይታለ ብር መያዝ ሳይሆን በቃ በህሊና ደስተኛ መሆን ነው የሰው ልጅ ሚሊዮነርነት ሊያሰኝ የሚችለው። ወደ ሩዋንዳ አካባቢ ፎቅ ትንሽ አራት ፍሎርና ሶቅ ፈተን ነበረ ናሶሉሽን ሳንልሽባይ አሁን ደግሞ ያው ቤቱ ኮመርሻል አጠገብ የሳንበል ሚሩ ሲጠር የነበረ ቦታ ገዝተን እስ ላይ የአስራ ሰባት ፎቅ ወደ ላይ ይጨርሰናል። አሁን ኦልሬዲ ሊከራይ ነው ይጨርሰናል። ከጎን ደግሞ አሁን በመቀጠል ሌላ ፊን ታወር ሆነት ሁለተኛ ፎቅ ፈረስት ፍሎር ላይ ደርሳል። ሀገራችንም እየሰራን ነው አንዳንድ ልማት ያለማል ነው። ወይዘሮ ሳራ አራዲ ዛሬ ከደረሱበት ስኬታማነት ጀርባ ልፋታቸውና የከፈሉት ዋጋ እንዳለ አይዘነጉም። በመካከለኛው ምስራቅ አገራት በስራ ላይ የተሰማሩ ኢትዮጵያውያን ስኬታማ ለመሆን ግልጽ አላማና ገንዘብን በጥንቃቄ ማስተዳደር ያሻልባይ ናቸው። እኔ ከሀገሬ የተወጣ ምንም ነገር የለኝም ማንም ያውቃል። እዚህ ሀገር የከሰብት ያለ አንድ ሰው ሰክሰስፉል ለመሆን መጀመሪያ ለምናደርገው ነገር አላማ ሊኖረን ይገባል። ሁለተኛ አቋም ሊኖረን ይገባል። ሶስተኛ ለአንድ ነገር ስናረግ ክብር የሚባል ነገር አለ። እኔ ለብር ከራሴ በላይ ቦታ ሰጥቼው አክብሬው ነው ያከበረኛ። አክብሬው ማለት ምንድን ነው? ሳንቲም የሚባል ነገር እኔ አንድ ሳንቲም ደምሮ ነው ወደ ብርና ወደ ኖት፣ ወደ መቶ፣ ወደ ሚሊዮን እንደሚመጣ ገና ከመጀመሪያ ህልሜ ውስጥ ነበረ። እና ብዙ ሰው እጋጣለሁ። ይሄን ነገር ቢዝነስ የማያቅሰው፣ ንግድ የማያቅሰው ቢዝነስ መግባት የለበትም። ምክንያቱም አንድ ሰው ነጋዴ ስልክን ማያውቅ ከሆነ ለምን ይነግድ አልነበረም? የምለው እና እንቅልፍ የማይወድ ሰው የለም። እየወደድክ ግን አንተ እንቅልፍህን ጥለህ በዛ ዋጋ ሳክሪፋይስ እየከፈልክ የምታገኘው ነገር አስበህ ማድረግ ማለት ይሄ ዋይዝ መሆን ነው። ሁለተኛ ባለቤትህን ጥለህ አንተ ነገ ምን እንደሚያጋጥም ሳታት እኔ በቃ ነገ ጠዋት እንዲሆናለሁ ብለህ አስበህ ትዳርህን ጥለህ ውጭ ብቻህን እየሰራህ ነገ ለወጣለሁ ብለህ ማሳት በጣም ለብዙ ሰው ህልም ነው የሚሆነው፣ ማለት የማይታሰብ ነገር ነው። ሶስተኛ የወለድኩትን ህፃን ህፃን ልጆችን የሶስት ወር በሞግዚት ትቼ እዚህ መስራት ማለት ነው። ሰው ሁሉ አንቺ ሰው አደለሽ የሚል ጠካይነት፣ እንዴት ገንዘብ ብለሽ የሚል ነገር ብዙ ሰው አደለም። ይሄ ማለት ምንድን ነው? ዋጋ ያከፍልሃል፣ ትከፍላለህ። ዋጋ ያ የከፈልከው ዋጋ ጀብል ሆነ ይመጣልሃል። ያንን ነበረ የምነግራቸው አንድ ነገር። ቁጭ ብሎ የምታገኘው ነገር የለም። መጀመሪያ በደንብ በመራራ ነገር ስታልች ነው ጣፋጭን ነገር የምታገኘው። እና እንደ ሰው ልብስ አያምረኝም። ተሳስቼ አንድ ቀን ሲጋራም ሆነ አጉል የሆኑ ነገሮችን አልተሳሳትኩም። ለምንድነው? አላማ ያርቄ ስለማስል ነበር። ሁላችንም በቃ ወገባችን ጠበቅ አድርገን ከሰራን ና ከተነሳ አይደለም ብር፣ ሌላ ነገር ይደረጋል። ይቻላል። ምንም የማይቻል ነገር የለም። ውሳኔና አቋም ነው የሚያስፈልገው። አድማጮቻችን፣ የዛሬው የከኢኮኖሚው ዓለም መሰናዶ ጥናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።